ተፈሳው ታሰይ ኦ ዘመደጓለመያው ዘመደ ጓለ መሃው እስማፍ ቀሮ እግዚአብሔር ላዓለም ወመጦ ወልዶ ዋሂደ ከመህው ሁሉ ዘአምን ቦቱ እስከ ለዓለም ፈነወ ለነ መዝራይቶ ልኡለ ሳሊ ለነ ቅድስ